موسيقى لا السبب ዓላማውን አንድነትና እርስ በርስ መተዋወቅ ላይ ያደረገው የኦሮሞ አረጋውያን በጎ አድራጎትና የኦሮሞ ሲቪክ ድርጅቶች ፌዴሬሽን ያዘጋጀው የራት ዝግጅት ቅዳሜ ፌብሩዋሪ 1 ቀን 2025 ዓ ም በኖብል ፓርክ ተከናወነ። ከተለያዩ መንፈሳዊ ተቋማት የተገኙ የሃይማኖት መሪዎች፣ ተጽዕኖ ፈጣሪ ግለሰቦችና የተለያዩ ድርጅት መሪዎች የተገኙበት ዝግጅት ላይ ንግግር ያደረጉት የኦሮሞ አረጋውያን በጎ አድራጎት ማኅበር ጸሐፊ ኦቦ ተስፋዬ ድፋ የተለያዩ የኦሮሞ ማኅበረሰብ ድርጅት መሪዎች፣ የሃይማኖት ተቋማት፣ ተጽዕኖ ፈጣሪ ግለሰቦች እርስ በርስ በመከባበር እንዲተዋወቁ፣ ለተሻለ ሕይወት ጥሩ ግንኙነት እንዲፈጥሩ፣ በወዳጅነት መንፈስ በአንድነት እንዲቆሙ፣ በመዝናናት እርስ በርሳቸው እንዲተዋወቁ ዝግጅቱ መደረጉን በዝግጅቱ ላይ ተናግረዋል። የራት ፕሮግራሙን ዓላማ በተመለከተ ኦቦ ተስፋዬን ጠይቀናቸዋል። መልበር የሚገኙት ኦሮሞ አባላት እንዲተዋወቁ፣ እንዳይረሳሱ፣ መንፈሳቸው ወደ አንድነት እንዲመጣ፣ አብሮ ለመስራት ቃል እንዲገባቡ፣ አንዱ ሌላውን እንዲያስታውስ፣ አንዱ ሌላውን የሚያውቀውን እንዲያስተምር፣ ይህንን በሚመለከት ህዝቡ አንድ ላይ መጥቶ እንዲወያይ፣ እንዲደሰት እና አብሮነትን እንዲያሳልፍ ነው፣ ዛሬ ያዘጋጀ ነው። ሌላው ኦሮሞ አውስትራሊያ ለመጀመሪያ ጊዜ የረገጠው ከ40 ዓመት በፊት ነው። ዘንድሮ 40 ዓመት ነው። እሱንም በማስመልከት በመጀመሪያ እዚ ሀገር የገቡ ኦሮሞዎች በዚህ ኢቨንት ላይ እንዲሳተፉ አድርገን ዛሬ ያንንም በማክበር ነው። ሁለት አላማ አለው ማለት ነው የዛሬ የኢራት ግብዣ ብዙ ኦሮሞዎችን ለመጥራት ይቻላል። እነዚህ የኦሮሞ ኮሚኒቲ ማህበራት፣ እድሮች፣ ቤተክርስቲያን መሪዎች፣ የመስጊድ መሪዎች፣ የዋቀፈታ መሪዎች እነዚህ ናቸው አንድ ላይ እንዲመጡ ያደረግ ነው። እና እነዚህ ዛሬ እርስ በራሳቸው እንዲተዋወቁ አብረው ኦሮሞማ እንዲናገሩ እንዲጫወቱ፣ ነገም ደግሞ አብሮ ለመስራት ቃል እንዲገባቡ ተደርጎ የተዘጋጀ ስለሆነ ያ ነው እየተካሄደ ያለው። ሁለተኛ ጊዜ ነው እያከበርነው ያለ ነው። ወደፊትም በየአመቱ ይቀጥላል ይቀጥላል። አንድ ላይ ኦሮሞዎች መጥተው አብሮ መስራት እንዲችሉ አብሮ መብላት እንዲችሉ አብሮነት በነሱ መካከል እንዲያብብ እንዲያድግ እና አንዱ ለሌላው እንዲያስብ አንዱ ለሌላው እንዲተጋ በአጠቃላይ ደግሞ ለኦሮሞ ሕዝብ ጥቅም አብሮ ለመስራት እንዲቻል የታቀደ ስለሆነ በየአመቱ ቀጥላል። አቦ አብዱሰላም ሁሴን የኦሮሞ አረጋውያን ማህበር ፕሬዚዳንት እርስ በርስ መዋደድ፣ መከባበር፣ በአንድነት ለመኖር ማንኛውንም ማህበራዊ ችግሮችን ለመቅረፍ ይረዳል። ከልዩነት ይልቅ አንድነት ይበልጥ ያጠነክራል፣ ስምነት ያስተሳስራል፣ ደስታንም ሆነ ሐዘንን በጋራ ለማሳለፍ ይረዳል። በተለያየ የእውቀት ደረጃ በዕድሜና በጾታ ልዩነት ቢኖረንም በጋራ በአንድነት ተሰባስበን ራት እየበላን ልንተዋወቅ እንዴት የምንኖርበት አገር መንግስት የሰጠንን መብቶች መጠቀም አለብን በሚሉት ሐሳቦች ላይ ተሰባስበን ልንመካከር ዝግጅቱ ተዘጋጅቷል ሲሉ ገልጸውልናል። የሽማግሌዎች ክለብ አለን። የሽማግሌዎች ሲኒየሮች ክለብ ስላለ ያንን ክለብና እንደገና ደግሞ ሌላ ፌዴሬሽን ኦሮሞ ሲቪክ ኦርጋናይዜሽን አውስትራሊያ የሚል አለ። ሁለቱን በማገናኘት ሌላውንም የኦሮሞ ትናንሽ ክለቦችን አንድ ላሰባስበን በተሻለን መጠን ህዝቡ እንዲተዋወቅ ህዝቡ በጋራ ችግሮቻቸውን እንዲፈቱ ሽማግሌዎችን በዚህ ውስጥ የሚያስፈልጋቸው ነገር ከመንግስት እንዲያገኙ ህብረተሰቡ ይህንን እንዲያውቅ ለማድረግ ተብሎ የተዘጋጀ ዝግጅት ነው። ተመሳሳይ ሁኔታ አንድ ሁለት ጊዜ አድርገን ነበረ። በጣም የተሻለ ሁኔታ ህብሮ ህብረተሰቡ ይህንን አውቆ ይህንን በመረዳት ወደፊት መጥቶ የክለቡ እንዲመዘገብ ሁሉ አድርገናል። ዛሬ ከሀምሳ የማያንሱ ሽማግሌዎች አንድ ላይ ሆነው ቡና ይጠጣሉ። ችግራቸውን ልንፈታላቸው እንሞክራለን። በመንግስት በኩል ቤት እንዲያገኙ እንሞክራለን። ከዚያም ትናንሽ ክፍያዎች ሲቆስሉ ወይ ሲወድቁ አንዳንድ ነገር ሲሆን በዛም በኩል እርዳታ በተሻለ መጠን እያደረግንላቸው ነው። ከዛ ሌላ ደግሞ በሌላው ማህበር ሌላውንም ማህበር በማንቀሳቀስ ህዝቡ ከድሮ የበለጠ እንድታወቅ እንድቀራረብ እና በተስማመ በተሻለ ሁኔታ አውስትራሊያ ውስጥ እንዲኖር አውስትራሊያ ውስጥ የሚሰጡትን ስጦታዎች ከመንግስት የሚደረጉትን እርዳታዎች በትክክል እንዲቀበሉ እና እንዲያውቁ በማድረግ ረገድ ከፍተኛ ሚና ስንጫወት ቆይተናል። ላለፉት ሶስት ዓመታት አውስትራሊያ ውስጥ ያለነው ያለን ስደተኞች ከኢትዮጵያ በተለየ የመጣነው በጣም እድለኞች ነን ለማለት ይቻላል። መንግስቱ በጣም እርዳታ የሚሰጥ ነው እና ለማንኛውም ህብረተሰብ የሚያስፈልገውን እርዳታ ለልጆች፣ ለሴቶች፣ ለሽማግሌዎች፣ ለቁስለኞች፣ ለሁሉ ስለሚያደርጉ ማንኛውም ህብረተሰብ በህብረተሰብ መልክ ተዘጋጅቶ ከመንግስት የሚገኘውን እርዳታ የማይቀበልበት ሁኔታ ፈጽሞ አይታይም እና በያለበት ተዘጋጅ፣ በያለበት ተባበርና እና ራስህን የሚወክል ስርዓት ወይም ደግሞ ማህበር አቋቁምና በዛ በኩል ተመዝገብና የሚያስፈልጉት ነገሮች የማታገኝበት ነገር የለም። ይህንኑ ነው በዚህ መልክ ማሰለፍ የምፈልገው። ለኢሲቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ ما حبر السبب؟ لا ما حبر